በመንግሥት በመንግስት የታሰረው የእስራት ፍርዱን ግን እየፈጸመ ያለው የፍትህ ጋዜጣና የፋክት መጽሔት አዘጋጅና አሳታሚ ተመስገን ደሳለኝ የት እንደሚገኝ ቤተሰቦቹ ማግኘት እንዳልቻሉ ተገልጠዋል። ሰሎሞን አባተ ጉዳዩን እየተከታተለ ነውና ለዛሬ ቀጣዩን ይዟል። ተመስገን ደሳለኝን ቤተሰቡ ካለፈው ሳምንት ረቡዕ አንስቶ ሊያገኘው እንዳልቻለ ገልጾ እንደነበር ይታወቃል። ከተመስገን ወንድሞች አንዱን ባሳዝን ደሳለኝን ባለፈው አርብ በስልክ አገኘቸው፣ ይህንኑ አጫውቶኝ ነበር። ታናሽ ወንድሜ ሄዶ ነበረ ኑሮ ብለታ ማን ነው እሱ፣ ታሪኩ ደሳለኝ እና ይህን ነግሮኝ፣ እኔም ለማጣራት አሙስረቴ ሄጄ ነበር። እኔንም እንደዛው አይነት መልስ ነው እየተሰጠን፣ በአግባቡም ደፍሮም እንደዚህ ነው የሚለም ሰው የለም። አናቅም፣ በቃ የለም፣ ሌላ ጊዜ መጥታችሁ በቢሮ አናግሩ ምናምን ነው እንጂ ትክክለኛውን ነገር ሊነግሩንም ያለውን ሁኔታ ሊያሳውቁንም አልቻሉም። ጥያቄውን ይዤ ወደ ፌዴራል ማረሚያ ቤቶች የኮሚዩኒኬሽንስ ዳይሬክተር ወደ አቶ ግዛቸው መንግስት የደውዬ ነበረ፣ አገኘኋቸው። አይ እኔ የተለየ ዘይ መኖሩን ብቻ ነበር ማውቀው። እሺ፣ ከዛ የተለየ የማውቀው ነገር የለም። እስካሁንም እሱን ብቻ ነው የሚያውቁት። እሺ አቶ ግዛቸው ደግሞ ሰሞኑን ደውዬ ምናልባት ተጨማሪ መረጃ የሚያገኙት ካለ እጠይቃለሁኝ። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁኝ። አዲስ ነገር እንዳለ ለመጠየቅ ዛሬ ወደ አዲስ አበባ ደወልኩና ሌላኛውን የተመስገን ወንድም ታሪኩ ደሳለኝን አገኘሁት። ትላንት አንደኛ ወንድም ሄደ፣ ዛሬ ደግሞ አንድ ሌላ ልብል ነበረ። የኮሚን ጓደኛ የለም አልናቸው አለ ያሉ እኔ ሌላ ቦታ ደሱ ጉዳይ ሌሎች ቦታ ነበር የሄድኩት እኔ ዛሬ። እሺ የት የት ሄድክ አንተ? እኔ የዚህ ፌዴራል ማረሚያ ቤት አስተዳደሮች እና ከታክታ ሚኒስቴር አቶ ጌታቸውን በጋ ይቼ ነበረ ዛሬ። እሺ ምን ሰማ? የፌዴራል ማረሚያ ቤት ኮሚኒኬሽን ጉዳዩ አላናገረኝም። ሶስት ሰዓት ያህል አስጠበቁኝ፣ ምንም አላናገረኝም። ለጸሐፊው ጉዳይ ነገር አካልም ጉዳዩን ድጋሚ ወ ሁለተኛ ቀ ሲ ድጋሚ አስረዳቸው። ከሚኒስቴር ጠቅላይ አጋቤ አቶ ጌታቸውን ብ አናገሪያቸው ነበረ። እሺ ምን አሉ? ኢንፎርሜሽን ለ ስለዚህ ጉዳዩ ተረዳበትላ እስረኛ የእስረኛው ባለቤት ሚኒስቴር ነው እግ መጨረሻ አካል አረነ ቤት ተረዳለ። ከዛ ቀጥሎ ደግሞ ደግሞ ከሚኒስቴር አለ። እንግዲህ ጉዳዩ እሱ ነው የሚመለከተው። ከርሶቹ ለሚችልበት ቦታ የለም። በዚህ ጉዳይ ያለውን ነገር ነገር ጉዳይ ከዚህ በላይ ላዋሩን አልፈለጉም። ስለዚህ አሁን እናንተ የት እንዳለ አታውቅ። ሙሉ ቤተሰብ ማለት ነው። ተመስገን እንግዲህ የመጨረሻው የሚመለከት አቃል ፍትህ ሚኒስቴር ነበረ። ዛሬ ሄድኩት፣ ምንም የምናውቀው ነገር የለም አሉኝ። አሁን ዛሬ ስድስተኛ ቀናችን ነው። ምንም የምናውቀው ነገር የለም። ስንቅ ለመጨረሻ ጊዜ ያደረሳችሁት መቼ ነው? እሑድ ዕለት የዛሬ ሳምንት እሑድ ዕለት አንድ ወንድማችን ሄዶ ነበረ። እሑድ ዕለት ከዛ በኋላ ረቡዕ ዕለት ደግሞ ይዤ ነበረ፣ ማስገባት አልቻለም። ስንቅ ያደረስ ነው ነገ ያው እሑድ ሳምንታችን አለፈ። ስንቅ ለመጨረሻ ጊዜ ካደረሰ ሌላም የሄደ ሰው ነበር ብላኝ ነበር። ማን ነው የሄደው ከመሀላችሁ? ወደ ዝዋይ ባሳዝኖ ድሳ ላይ ሄደው እሑድ ዕለት ነው ሄደው እሺ ወንድማችሁ የለም አሉት። አዎ ታላቅ የተሚ ታላቅ እሱ ሄደው። ዛሬ ደግሞ ወይ በቃ የኛ ቤተሰብ ስለሆነ ሰብ ምናልባት እንግዲህ ለይተው ሊሆን ይችላል ብለን አንድ ሰው ልከን ነበረ። ለሱም ተመሳሳይ ምላሽ ነው የሰጡት። ለመሆኑ ተመስገን መቼ ነው ፍርዱን መጨረስ ያለበት? በአመክሮ ቢሆን የዛሬ ሁለት ወር ይፈታ ነበር። አሁን ዛሬ ከሀሳ ሶስት ነው። እንግዲህ ሁለት አመት ከሁለት ወሮ ነው። ሶስት አመት ነበር የተፈረደበት። በየአመቱ አራት አራት ወር ስለነበረ ጥቅምት ሶስት ነበረ ጊዜውን ጨርሶ መውጣት የነበረበት። አመክሮም አልተሰጠውም። ስለዚህ እንግዲህ የጥቅምት ሶስት ሁለት ሺ አስር ነው የሚጨርሰው ማለት ነው። ለመጨረሻ ጊዜ ያገኘው ከቤተሰቡ ውስጥ አንተ ነበርክ? እኔ ሳሎም የኔ ታላቅ ወንድም ነው ያገኘው። አላምረው አላምረው ስለ ጤንነቱ የተናገረው ነገር ነበር? በምን ሁኔታ ላይ እንደሚገኝ ተመስገን? ከዛ በፊት እኔ አግኝቼው ነበር። ከማግኘቱ ከሁለት ሶስት ቀኖች በፊት እሺ። ምንም ህክምና አላገኘም። ሞስ አሁን በጀርባውም ተደግፎ ያወራነ ስንጠይቀው በጀርባውም አይተኛል በአንድ ጎን የተገላበጠ ነገሮ ህመም አለ። ይሄ ህመሙ ማለት አልጠፋም፣ ግን ይጨምራል ደግሞ መለስ ይላል በራሱ ጊዜ ካለ ህክምና ማለት ነው። ምንም ህክምና አላገኘም ባለበት ነው የሄደው። ሌላ የተናገረው ነገር ነበር። በምንም ሁኔታ ያስተላልፈው መልእክት ነበር? እንዴም በመጨረሻ ጊዜ ከማግኘቱ በፊት እናንተ አይ፣ ምንም ያስተላለፈው መልእክት አልነበረም። ዛሬ አዲስ መረጃ እንዳላቸው ለመጠየቅ ወደ ፌዴራል ማረሚያ ቤቶች የኮሚኒኬሽንስ ዳይሬክተሩ ወደ አቶ ግዛቸው መንግስት ደውዬ ነበር ለጊዜው ስልካቸው አልተነሳልኝም እና ላገኛቸው አልቻልኩም። ክትትሌ እንቀጥላለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ።